ሰላማዊ ፊልም ይደረግበት የነበረው ኳስ ሜዳ ሰላም ከራቀው ሰነባብተዋል። የቡድን ደጋፊዎች ለጠብ የሚጋበዙበት አንዳንዴም ደም የሚፈስበት አውድማ የሆነ የመምጣቱ አሳሳቢነት የኢትዮጵያ ጠቅላይ ሚኒስትር ደጅ ድረስ ተሰምቷል። ይህ ግልጽ መሆን አለበት። ገንዘብ እያፈሰስን ሰው እንዲደባደብ መድረክ አናመቻቸው። ኳሱ ተስፋ ኖሮት አፍሪካ ላይ ዓለም ላይ የሚያሳየን ቢሆን ኖሮ ችግር የለውም። እዛ ላይ ወጣ ነገር ገንዘብም ከሰል ወጣትም አንከስርም። በእርግጥ ወትሮም አንዳንዴ የጨዋታው ጸባይ በሚያጎሻው ደም ፍላት ሰበብ ጠብ አልፎ አልፎ በስታዲየም ውስጥ መፈጠሩ አዲስ አይደለም። በቅርብ ዓመታት ውስጥ ግን ድግግሞሹ እየበዛ የመምጣቱ ነገር አነጋጋሪ ሆኗል። ለዚህ ብዙ ምክንያቶች አሉ። ከነዚህ መካከል አንዱ የሆነውና የኢትዮጵያ የእግር ኳስ ፌዴሬሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ባህሩ ጥላሁንም የሚጋሩት የፖለቲካውና የብሔሩ ዓለም ጠብ ወደ እግር ኳስ ሰፈር መምጣቱ ነው። ያው እነዚህ እግር ኳስ ሜዳዎችን የፖለቲካል የሆኑ ሀሳቦችን ለማራመድ የሚሞክሩ አካላቶች አሉ። ተቋም የኢትዮጵያ እግር ኳስ ፌዴሬሽን ነገሮችን ለማስተካከል በተቻለ መጠን ከፖለቲካ የጸዳ እንዲሆን ጥረት ያደርጋል። ሆኖም ግን በኢትዮጵያ እግር ኳስ ፌዴሬሽን ብቻ የሚወሰን አይደለም። እነዚህ ሂድን የሆኑ እጆች ወይም የተደበቁ እጆች መሰብሰብ መቻል አለባቸው ብለን እናስባለን። አንዳንዶች ይሄንን አጋጣሚ ወደ መጥፎ ነገር ለመጠቀም የሚሞክሩበት እድል አለ። ከተመለከት እያንዳንዱ ክለብ ለሚጫወቱ እግር ኳስ ተጫዋች ከተለያየ ከተማ ከተለያየ ክልል መጥቶ የሚጫወት ነው። ከአንድ አካባቢ ተመርጦ የሚጫወት እንዳልሆነ ይታወቃል። ነገር ግን ያን ሴንስ ወደ ጎን በማድረግ ግን እከሌ ሲሸነፍ የእከሌ ብሔር ተሸነፈ ወደሚል አይነት ሴንስ ውስጥ የሚወስዱ አካላቶች አሉ። የኢትዮጵያ የእግር ኳስ ፌዴሬሽን መደባደብና መፈነካከት አውድ የሆነበት የመጣውን የክልልና ከተማ ተሻጋሪ ጨዋታዎችን በተመለከተ ለመቆጣጠር ቸግሮታል የሚል ትችት ይቀርብበታል። አቶ ባህሩ ጥላሁን ግን ይህን ትችት ይቃወማሉ። ፌዴሬሽኑ ፖለቲካና ብሔርን መሰረት ያደረጉ የእግር ኳስ ሰፈር ጥሞችን ለመግታት በአዲስ መልክ የሚጀምረውን አሰራርም ያስረዳሉ። ስያሜያቸው ወደ ብሔር ተኮር የሆኑ ወደ አንድ ወገን የሚያመዝኑ ስያሜ ያላቸው ክለቦች ከሚቀጥለው ዓመት ጀምሮ ስያሜያቸውን አስተካክለው የሚጓዙበት አሰራሮችን ዘርግተን ዓለም በሚጓዙበት መስመር ለመጓዝ ጥረት እያደረግን ነው የምንገኘው። የክላብ ላይሰንሲንግ ማኔጀሩን በተለያዩ ቦታዎችም በተለያዩ ክለቦችም ሄደው የኢንስፔክሽን ስራ እየሰራ ነው የሚገኘው። በቀጣይ ዓመት በእርግጠኝነትም ነግርሽ ማሻሻያዎች ይደረጋሉ። እነዚህ ማሻሻያዎች በርካታ ለውጦች ያመጣሉ ተብሎ ነው የሚታሰበው እና የኢትዮጵያ እግር ኳስ ፌዴሬሽን ዝም ብሎ እጁን አጣጥፎ ቁጭ አላለም በሚባለውም ደረጃ ያን ያልተቸግሯል ተቸግሯል ማለት አይደለም። በእነዚህ እርምጃዎች ማግስት ሁኔታዎች የማይቀየሩ ከሆነ የእግር ኳስ ክለቦችም የማስተካከያ እርምጃዎችን የማይወስዱ ከሆነ ደግሞ ውድድሮችን በዝግ ማካሄድ ሊሆን ይችላል፣ ወይም ደግሞ ላልተወሰነ ጊዜ ውድድሮችን ደግሞ ማቋረጥ ሊሆን ይችላል እና እንደዚህ አይነት በቀጣይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን የሚወስዳቸው ስራዎች፣ እርምጃዎች ይኖራሉ። እነዚህን እርምጃዎች ግን ለመውሰድ መጀመሪያ ላይ ማጠናቀቅ ያለብን የቤት ስራዎች ይኖራሉ። ለምሳሌ የክለቦች የአስተያየት ሁኔታ የፈቃድ አስተጣጡ ሁኔታ መጀመሪያ ላይ መስተካከል ይቻላለን። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ለሕዝብ ተወካዮች ምክር ቤት ዓመታዊ ሪፖርት ባቀረቡበት ወቅት የእግር ኳሱ መንደር ሰላም የማይመለስ ከሆነ መንግስት ለስፖርቱ የሚለቀውን በጀት እንደሚያቋርጥ ተናግረዋል። መንግሥት እጁን የሚሰበስብ አንድ ወር መዝለቅ ይችላል። ለዩኒቨርሲቲ ብለን እንመድባለን። ስታዲየም መስሪያ ነው፣ ክለብ መቀለቢያ ነው። ለክልል ብለን እንመድባለን። የከተማ ክለብ ነው ይሄው በጀት ነው እነሱን ይዞ ያለው። አንድም ስታዲየም ያለው ክለብ ኢትዮጵያ ውስጥ የለም። አንድ ማሊያ ሽጦ በራሱ ስታዲየም ተጫውቶ ራሱን ችሎ የሚንቀሳቀስ የለም። በመንግስት ለጥፎ በጀት እየበላ መልሶ በመንግስት ችግር ይፈጠር። ፌዴሬሽኑ በርካታ ስራዎች ይጠበቅበታል። እኛም እያየን ነገር የማይስተካከል ከሆነ እጃችንን ይዛለን ማለት ነው። ይሄ ግልጽ መሆን አለበት ገንዘብ እያፈሰስን ሰው እንዲደባደብ መድረክ አናመቻቸው። ጉዳዩ የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት ብቻ አለመሆኑን ደጋግሞ የሚያነሱት የኢትዮጵያ እግር ኳስ ፌዴሬሽን የኮሚኒኬሽን ኃላፊ አቶ ባህሩ ጥላሁን የመገናኛ ብዙሃንን ጨምሮ ችግሩን ከማጉላት አልፈው መፍትሄ በማፈላለግ የተለያዩ ወገኖች ሊያግዙን ይገባል ብለዋል።